መሰረታዊ ሰብአዊ መብቶች የተመረኮዘው የዓለም ሰላምና መረጋጋት ግድለሽ የፖለቲካ አትራፊዎች በሚባሉት አደጋ ተደቅኖበታል ሲሉ የተባበሩት መንግስታት የሰብአዊ መብት ኮሚሽነር ዛኢድ ራአድ አልሁሴን አስጠነቀቁ። ኮሚሽነሩ ይህን ያስጠነቀቁት ጄኔቫ ውስጥ በተጀመረው የመንግስት ድርጅት የሰብአዊ መብት ምክር ቤት ጉባኤ መክፈቻ ላይ ነው። የመንግስታቱ ድርጅት ያቀረበውን ይህን ስብሰባ ሊሳሽ ላይን ለአሜሪካ ድምፅ አጠናቅራለች። ቆንጅታ ይዛ ቀርባለች። ሁለተኛው የዓለም ጦርነት ካበቃ ወዲህ የዓለምን ስርዓት ለማረጋጋት የተደረጉ በርካታ ክንዋኔዎች በአሁኑ ወቅት እያደገ በመጣው የተራውን ህዝብ ብሶትና ስጋት የፖለቲካ መጠቀሚያ የማድረግ ተግባር የመፈራረስ አደጋ ተደቅኖባቸዋል ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራድ አልሁሴን አስጠንቅቀዋል። ከአውዳሚው የዓለም ጦርነት በተከተሉት ሰባ ዓመታት በበርካታ የዓለም አካባቢዎች ዘላቂ ሰላምና ልማት እውን ሊሆን የቻለው በመንግስታቱ ድርጅት ቻርተርና በሌሎችም ዓለም አቀፍ የሰብአዊ መብቶች ውሎች የተደነገጉት መሰረታዊ ሰብአዊ መብቶች በመከበራቸው ነው ብለዋል። ከፍተኛው ኮሚሽነር የፖለቲካ መሪዎች በዓለም አቀፍ ሰብአዊ መብቶች ላይ ለሚያካሂዷቸው የክፋት ዘመቻዎች ወይም ደግሞ ለነዚህ መብቶች ከቆሙ ውሎች እንወጣለን ብለው ለሚያሰሙት ዛቻ ከተንበረከክን ዓለማችን ከባድ ጉዳት ያገኛታል ሲሉ ከፍተኛው ኮሚሽነር አስጠንቅቀዋል። ስለዚህ እነኚህ የፖለቲካ ተዋናዮች በዓለም አገሮች ሊግ ዘመን እንደ ተደረገው ዓለም አቀፉ ስርዓት ላይ ስጋት ከደቀኑ ወይም ደግሞ ከአንዳንዶቹ አካላት እንወጣለን ካሉ የዚያ ታሪካዊ ተሞክሮ ማስጠንቀቂያ ደወሎች ጎልተው እንዲሰሙ መደረግ አለበት። ዳር ቆመን አንመለከትም፣ ስለምን አብዝተን ስለምንጐዳ ከወዲሁ አብዝተን መከላከል አለብንና የእኛም የሌሎችም መብቶች ደግሞም የዓለማችን የወደፊት እጣፈንታ በእነኚህ ግድ የለሽ የፖለቲካ ጥቅም አግበስ ባሾች ወዲያ ሊወረወሩ አይገባም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የድርጅቱን የሰብዓዊ መብቶች ምክር ቤት ጉባኤ ላይ እንደ ዋና ጸሐፊ ለመጀመሪያ ጊዜ ይካፈላሉ። ዋና ጸሐፊው በዓለም ዙሪያ ለሰብዓዊ መብቶች ከበሬታ ግዴለሽነቱ እየተስፋፋ መምጣቱ አሳሳቢ እንደሆነ አስጠንቅቀዋል። ዘረኝነት፣ መጤ ጥላቻ፣ ጸረ ሴማዊነት፣ ጸረ ሙስሊም አስተሳሰብና ሌሎችም ያለመቻቻል ተግባሮች እየተባባሱ ባሉበት በአሁኑ ወቅት የተራውን ሕዝብ ስጋት ለፖለቲካ መጠቀሚያ ማድረግና ጽንፈኝነት ይበልጡን እርስ በርስ እየተመጋገቡ ናቸው። በዓለም ዙሪያ ህዳጣኖች፣ አገር በቀል ማኅበረሰቦች አድልዎና ጥቃት ይፈጸምባቸዋል። ተመሳሳይ ጾታ አፍቃሪና ጾታ አለውጡ ማኅበረሰብ እንዲሁ የሰብአዊ መብት ጥሰት የመጪ ቀውስ ጠቋሚ ነው ሲሉ ያስጠነቀቁት ዋና ጸሐፊ ጉቴሬስ በዚህም ምክንያት ለመከላከል ቅድሚያ ትኩረት መስጠት የሁሉም ኃላፊነት ነው ብለዋል። አያይዘውም ግጭቶች ሲነሱ መሰረታዊ ምክንያቶቻቸው ታውቀው መላ ሊፈለግላቸው ይገባል። የሰብአዊ መብት ስጋቶችም እንዲሁ ሳይዘገይ ይበልጡን ውጤታማ በሚሆን መንገድ መፈታት አለባቸው ብለዋል ዋና ጸሐፊ ጉተሬዝ።